የፈረንሳይ ወታደሮች ከወዲህ የብሪታንያ ወታደሮች ደግሞ ከወዲያ ማዶ ሆነው ወደ ብሪታንያ ለመግባት የሚሞክሩትን እየተቆጣጠሩ ቢሆንም ስደተኞቹ ግን በአካባቢው ካለው ጫካ ሰፍረው ለሕይወት አደገኛ በሆነ ሁኔታ ዋሻውን አቋርጠው ለመግባት በየቀኑ ሙከራ እንደሚያደርጉ ፖሊሶች አረጋግጠዋል። በዚህም ምክንያት በተለይ የጭነት መኪኖች ትራፊክ ተጨናንቆና ተቋርጦ የነበረ ሲሆን ፈረንሳይና እንግሊዝ በበኩላቸው ለችግሩ አንዱ አንዱን ሲወቅሱ መሰማታቸውም ተዘግቧል። በደቡብ አውሮፓ ያሉ አገሮችን ያጥለቀለቀውን የስደተኞች ጎርፍ ለመግታትና ችግራቸውንም ለመካፈል በሚል የአውሮፓ ሕብረት የጋራ የስደተኞችና ፈላሲያን ፖሊሲ ለማውጣትና ለመተግበር የሞከረ ቢሆንም ሁሉም አባል አገሮች በእቅዱ እንዳልተስማሙ ታውቋል። በብዙ ሺህ ከሚቆጠሩ ስደተኞች መካከል 40 ሺህ ስደተኞችን ከጣሊያንና ግሪክ ወደ ሌሎች የህብረቱ ሀገሮችን ለማዛወር በተያዘው እቅድ እንኳ እንግሊዝ የሌለችበት ሲሆን ከጀርመንና ስዊድን በስተቀር የሌሎቹ ተሳትፎ የተጠበቀውን ያህል እንዳልሆነ ነው የሚነገረው። በመሆኑም ተስፋ የቆረጡ ስደተኞች ከጣሊያንና ግሪክ እየተነሱ ፈረንሳይን አቋርጠው በአደገኛ ሁኔታ ወደ እንግሊዝ ለመግባት የሚያደርጉት ሙከራ የዚህ የህብረቱ የስደተኞች ፖሊሲ ችግር አካል እንደሆነ ነው የሚታመነው። የእንግሊዝ ባለሥልጣኖች ፈረንሳይ ስደተኞችን አይታ እንዳላየች ወደ እንግሊዝ እንዲገቡ ታደርጋለች በማለት የሚከሱ ሲሆን የፈረንሳይ ባለስልጣኖች ደግሞ ስደተኞችን ወደ እንግሊዝ የሚስበው የራሷ የእንግሊዝ ፖሊሲ ነው በማለት ይወቅሳሉ። የካሌስ ከተማ ምክትል ከንቲባ ሚስተር ፊሊፕ ማግኖኔት ስደተኞች ወደ እንግሊዝ መግባት የሚፈልጉት እዚያ በጥቁር መስራት ስለሚቻልና ቁጥጥር ስለማይደረግ ነው በማለት ሲከራከሩ ተሰምተዋል። ስደተኞቹ እንግሊዝ ሀገር በጥቁር መስራት እንደሚቻል ያውቃሉ። እንግሊዝ ግን ካሌስን ወይንም የሸንገን ሀገሮችን ለችግሩ ተጠያቂ ታደርጋለች፣ ግን ካሌስ ስደተኞችን የሚስብ ማግኔት የላትም በማለት እንግሊዝን አልመው የመጡትን ስደተኞች በፖሊስ ተቆጣጥሮ ማስቀረት እንደማይቻል አስታውቀዋል። የስደተኞች መብት ተከራካሪ ድርጅቶች የሁለቱንም መንግስታት ድርጊት በማውገዝ ለችግሩ ሰብአዊ አያያዝ ያስፈልገዋል በማለት ይተቻሉ። ወይዘሮ ማያ ኮንፎርቲ የተባሉ ስደተኞችን የሚረዳ መንግስታዊ ያልሆነ ድርጅት ባልደረባ የፈረንሳይ መንግስት ስደተኞቹ ወደ ፈለጉበት ሀገር እንዳይሄዱ ሊከለክል የማይገባው መሆኑን ለምንድን ነው እዚህ መቆየት የማይፈልጉትን ስደተኞች ወደ ፈለጉበት ሀገር እንዳይሄዱ የፈረንሳይ መንግስት የሚከለክለው? በማለት ጠይቀው፣ ድርጊቱን ትርጉም የሌለው ነው ሲሉ አውግዘውታል። በሌላ በኩል እንግሊዝ ተጨማሪ ወታደሮችን በመመደብ ጭምር ሁኔታውን ለመቆጣጠር ሙከራ እያደረገች ሲሆን በእንግሊዝ ሀገር የሚገኙና የስደተኝነት ጥያቄያቸው ውድቅ የሆነባቸው በብዙ ሺህ የሚቆጠሩ ስደተኞች ከመንግስት ምንም አይነት ድጋፍ እንዳያገኙ በማድረግም ወደ እንግሊዝ ሊገቡ የሚሞክሩትን ተስፋ ለማስቆረጥ እንደምትጥር የመንግስቱ ባለሥልጣኖች አስታውቀዋል። ይሁንና የሚስተር ዴቪድ ካሜሩን መንግስት እርምጃ ሰብአዊነት የጎደለውና የውስጥ ፖለቲካ ፍጆታ ላይ ያተኮረ ነው በማለት ከውስጥም ከውጭም እየተተቸ ነው። የአውሮፓ ህብረትም ቢሆን ይህንን ሰብአዊ ቀውስ እልባት ባለማስገኘቱ የተወቀሰ ሲሆን የህብረቱ መሠረታዊ ሴቶች በአባል አገሮች እየተጣሱ ነውም ተብሏል። ወደ እንግሊዝ ሊገቡ ከሚሞክሩት መካከል አንዳንዶችን ወደ መጡበት ሀገር ለመመለስ ሁለቱ ሀገሮች በጋራ እየሰሩ ነው ስለተባለው ዜና እዚህ ብራስልስ የሚገኘው የአውሮፓ የስደተኞች ካውንስል ቃል አቀባይ ሚስተር ቶርቲኑር ኦማርሶን ለዶቸ ቬሌ ራዲዮ ሲገልጹ ፈረንሳይና እንግሊዝ የጋራ መፍትሄ ይፈልጉ እንደሆነ ማየት ይኖርብናል። እርግጥ ችግሩ ሳይቃለል ብዙ ቆይቷል። ግን አሁንም መፍትሄ ሊፈለግለት ይችላል፣ በማለት ሁኔታውን በፈረንሳይና እንግሊዝ የሚገኙት አባል ድርጅቶቻቸው በቅርብ እየተከታተሉት መሆኑን አስረድተዋል። በካሌ ከተማ አካባቢ ሰፍረው ወደ እንግሊዝ ለመግባት ከሚሞክሩት በሺ የሚቆጠሩ ስደተኞች መካከል በርካታ ኢትዮጵያውያንና ኤርትራውያን የሚገኙባቸው መሆኑም ታውቋል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።